ምስራቅ አፍሪቃ ላደገኛ የአሸባሪዎች ጥቃት የተጋለጠ መሆኑን በማመልከት ነው ለአካባቢው የጸጥታ ተቋማት የጸረ ሽብር ስልጠና ለመስጠት ያቀደው የአውሮፓ ህብረት። ሮይተርስ እንደሚለው ምዕራባውያን ኃይሎች ቀደም ሲልም ጽንፈኛ ሙስሊምነት እንዳይንሰራፋ መከላከል ይችላሉ ያሏቸውን የምስራቅ አፍሪካ ሀገራት የጸጥታ ኃይሎች አሰልጥነው አስታጥቀዋል። አዲሱ የአውሮፓ ህብረት የስልጠና መርሃ ግብር በተለይ ህግ አስፈጻሚ ኃይሎች በሽብር ተግባር የሚጠረጠሩ ሰዎችን ጉዳይ ድንበር ዘለው እንዴት መመርመርና ለክስ ማቅረብ እንደሚችሉ ለማሰልጠን ያቀደ ነው። በናይሮቢ የአውሮፓ ህብረት ተልዕኮ የፖለቲካ ዘርፍ ኃላፊ ኡቨ ቪሰንባህ ስለ መርሃ ግብሩ ምንነት ያብራራሉ። ይህ የአውሮጳ ህብረት በምስራቅ አፍሪቃ ሀገራትና በአፍሪቃ ቀንድ አካባቢ ሀገራት በራሳቸው የጸረ ሽብርና ጽንፈኝነት ዘመቻ ይበልጥ ውጤታማ መሆን እንዲችሉ የሚደግፍበት ጥቅል መርሃ ግብር አካል ነው። ይህ በያዝነው ዓመት ማለቂያ ወይም በሚመጣው ዓመት መጀመሪያ ተግባራዊ እንዲሆን በእቅድ የተያዘ የስልጠና መርሃ ግብር በተለይ የህግ ተርጓሚና አስፈጻሚ አካላት በፍርድ ቤት ሽብርተኛን ለመክሰስ የሚያበቁ የተሻሉ ጠቃሚ መረጃዎችን መሰብሰብ እንዲችሉ ለማድረግ ሲሆን ከዚህም በተጨማሪ የህግ እንዲሁም የጋራ ትብብሮችንና የመሳሰሉትን እንዲያጠናክሩ ለማድረግ ነው። አያይዘውም የመርሃ ግብሩ ዓላማ የደህንነት ኃይሎች የሚያገኙትን መረጃ ለምስክርነት እንዴት መጠቀም እንደሚችሉ ተጨማሪ ክህሎት እንዲያገኙ እንደሚያስችልም አስረድተዋል። የስለላ ኃይሎች ወይም ፖሊሶች መረጃዎችን ያገኛሉ። ያን ያገኙትን መረጃን በፍርድ ቤት ሊጠቅም የሚችል ማስረጃ አድርገው ለማቅረብ ብዙውን ጊዜ አቅሙ የላቸውም። ይህ ማለት ደግሞ ተጠርጣሪን ለሕግ ማቅረብ ማለት ነው፣ ግን አብዛኛውን ጊዜ ተጠርጣሪው በነጻ የሚሄድበት አጋጣሚ አለ። ምክንያቱም ፍርድ ቤቱ ግለሰቡን ጥፋተኛ ብሎ እስር ቤት የሚያስገባበት በቂ ማስረጃ ባለመቅረቡ ማለት ነው። ይህ ደግሞ የተለያዩ የህግ አስፈጻሚ አካላትን ይመለከታል ፖሊስን፣ የስለላ አገልግሎትን፣ አቃቢ ህግን፣ እንዲሁም ፍርድ ቤትን። የአውሮፓ ህብረት ያቀደው የስልጠና መርሃ ግብር በያዝነው ጎርጎሮሳዊ ዓመት መጨረሻ ወይም በመጪው 2016 ጎርጎሮሳዊ ዓመት መጀመሪያ ተግባራዊ እንዲሆን የታቀደው በኬንያ፣ ኢትዮጵያ፣ ኤርትራ፣ ጅቡቲ፣ ደቡብ ሱዳን፣ ሱዳን፣ ዩጋንዳ እና እንዲሁም በየመን ነው። ህብረቱ ይህን አይነቱን የስልጠና መርሃ ግብር በተለይ በዚህ ወቅት በተጠቀሱት ሀገራት ለማካሄድ የፈለገበት የተለየ መነሻ ምክንያት ይኖረው ይሆን? ቪሰምባህ መለሱ። አዎ፣ ማለቴ የምናቀርበው መርሃ ግብር ሁሉ የሚመለከታቸውን ሀገራት ፍላጎት መሰረት ያደረገ እንጂ የአውሮጳ ህብረት ብቻውን አቅዶ ወደ አፍሪካ የሚያመጣው አይደለም። በሚመለከታቸው ሀገራት ቁልፍ ጉዳይ በሚል ተለይቶ የተመረጠ ነው። ምክንያቱም እንዲህ ባለው ወንጀል ማለትም ሽብርን በሚመለከት ድንበር ዘለል መረጃ የመሰብሰብና ክስ የመመስረት ልምድና አቅማቸው ውሱን ነው። አውሮጳ ደግሞ እንደ አህጉራዊ ድርጅት በድንበር ዘለል ትብብር ልምድ ያካበተ ነው። የአውሮፓ ህብረት ያቀደው የስልጠና መርሃ ግብር ሲጀመር ለሶስት ዓመት የሚዘልቅ ነው። ስልጠናው ይካሄድባቸዋል ከተባሉት ሀገሮች መካከል ለምሳሌ ኢትዮጵያ፣ ኬንያና ዩጋንዳ ለአመታት በጸረ ሽብር ዘመቻው ተሳታፊ ሀገራት መሆናቸው ይነገራል። እስካሁን በሚያካሂዱት ዘመቻ ምን ያህል ተሳክቶላቸዋል ማለት ይቻላል? ኡቨ ቪሰንባህ፣ ይህን ለመናገር አስቸጋሪ ነው። እኔ የደህንነት ጉዳይ ምሁር አይደለሁም። ሆኖም ግን አንዳንዶቹ ሀገራት ከሌሎቹ ይበልጥ የሽብር ጥቃትና የጥቃት ሙከራ ኢላማ ሆነዋል። አንዳንዶቹ ደግሞ የተለያዩ የጥቃት ሙከራዎችን ማክሸፍ ችለዋል። ለምሳሌ ኢትዮጵያ። አንዳንዴ እድል ነው አንዳንዴ ደግሞ በመጨረሻ ሰዓት፣ እነዚህ ሀገራት ባላቸው ስልታዊ የሆነ ትብብር ተጠቅመው በድንበር አካባቢ የሚካሄዱ እንቅስቃሴዎችን ሊደርሱባቸው ይችላሉ። በዚህ የስልጠና መርሃ ግብር ሶማሊያ ያልተካተተችው የተጠናከረ የህግ አስፈጻሚ አካል ስለሌላት እንደሆነ ያመለከቱት ኡቨ ቪሰንባህ ከአፍሪቃ ተሻግሮ የመን የገባችበት ምክንያት ግን በድንበር ልዩነት ሳይሆን በሚታየው የሽብርተኝነት እንቅስቃሴ ምክንያት መሆኑንም ጨምረው አስረድተዋል።